Foreign Service Institute, Amharic Basic Course, Unit 35. Basic Sentences for Learning. <hippie> አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክበዎት እችላለሁ። ለሁሉም ነገር ስልክ እደውልለዎታለሁ። ቀብድ መረከብ እንግዲያስ፣ ግማሹን ዋጋ እንደ ቀብድ አሁን እሰጥዎታለሁ። የቀረውን ግን እቃውን ስረከብ እከፍላታለሁ። ደረሰኝ። ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ መለኪያ እሺ፣ ደረሰኝ ከመጻፌ በፊት ሌላ የሚፈልጓቸው የቤት እቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ እንዲሁም ሌሎች እቃዎች ማየት ይፈልጋሉ? ወጥ ቤት እነዚህን የወጥ ቤት ዕቃዎች ቀደም ብዬ ገዝቻለሁ። አስታወሰ ማስታወስ ያስታውሳል። ግን ስላስታወሱኝ አመሰግናለሁ። ወደፊት ሌሎች ደንበኞች አመጣልዎታለሁ። እሺ፣ ደስ ይለኛል። እቃውን መች ልኩልኛል? አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክበው ትችላለሁ። ለሁሉም ነገር ስልክ ደውል ይለወታለሁ። እንግዲያስ ግማሹን ዋጋ እንደ ቀብዳሁን እሰጥወታለሁ። የቀረውን ግን ዕቃውን ስረከብ እከፍለዎታለሁ። እሺ ደረሰን ከመጻፌ በፊት ሌላ የሚፈልጓቸው የቤት ዕቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ እንዲሁም ሌሎች እቃዎች ማየት ይፈልጋሉ? እነዚህን የወጥ ቤት እቃዎች ቀደም ብዬ ገዝቻለሁ ግን ስላስታወሱኝ አመሰግናለሁ። ወደ ፊት ሌሎች ደንበኞች አመጣለሁታለሁ። እሺ ደስ ይለኛል። ፎር ኮምፕሬንሽን ዕቃውን መች ይልኩልኛል? አሁን ሰው ስለሌለኝ ነገ ከሰዓት በኋላ ላስረክበው ትችላለሁ። ለሁሉም ነገር ስልክ ደውልለወታለሁ። እንግዲያስ ግማሹን ዋጋ እንደ ቀብድ አሁን እሰጥዎታለሁ። የቀረውን ግን እቃውን ስረከብ ከፍለዎታለሁ። እሺ፣ ደረሰኝ ከመጻፌ በፊት ሌላ የሚፈልጓቸው የቤት እቃዎች እንደ ሳህን፣ ቢላዋ፣ ሹካ፣ ማንኪያ፣ ስኒ፣ ብርጭቆ፣ መለኪያ፣ እንዲሁም ሌሎች እቃዎች ማየት ይፈልጋሉ? እነዚህን የወጥ ቤት ዕቃዎች ቀደም ብዬ ገዝቻለሁ። ግን ስላስታወሱኝ፣ ያመሰግናለሁ። አመሰግናለሁ። ወደፊት ሌሎች ደንበኞች አመጣለወታለሁ። እሽ፣ ደስ ይለኛል። አምላክ ስራህን ይክፈልህ። ለአገራችን ያብቃን። ማብቃት። መንገዱ መኪናውን ያሸጋግራል። አሸጋገረ፣ ማሸጋገር፣ ያሸጋግራል። ዛሬ የልደት በዓልን አከበርኩ። በትንሣኤ ማግስት ወደ አሜሪካ ሄድኩ። አቶ ዮሐንስ ብዙ ጠላቶች ነበሩት። አባቴ በጣም ቸርሰው ነው በኢትዮጵያ ውስጥ ብዙ አውራ ጐዳናዎች ይሰራሉ። አውራ ጐዳና። አባትህ ስንት የልጅ ልጆች አሏቸው? አስራ አምስት ወንድና ሴት የልጅ ልጆች አሏቸው። ይችን መኪና ብገዛት ጥንካሬ ያላት ይመስልሃል? አዎ በጣም ጥንካሬ ያላት ይመስለኛል። ወደ ባንክ ለመሄድ ምቹ ጊዜ አለው? ነገ እንደሆነ ነው እንጂ ዛሬ የለኝም። ነገር እርግጠኛ ወደ አገርሽ የምትሄድ ይመስልሻል? ምናልባት እሄድ ይሆናል። ከእኛ ጋር ወደ ሐኪም ቤት መሄድ ትፈልጋለች? አሁን የምትሄድ አይመስለኝም። መኪናህን ስትሸጥ ተጐዳህ? የለም አልተጐዳሁም። አዲስ ከተማ ውስጥ ብዙ ደንበኞች አሉህ? ሁለት ብቻ ናቸው። የአዲስ አበባ ሕዝብ ብዛት ስንት ነው? ቁጥሩን አላውቅም። ከእነዚህ መኪናዎች መካከል የትኛው ጠንካራ ይመስልሃል? አላውቅም። ከለማ ጋር ስለምን ተከራከራችሁ? ስለመኪናው ዋጋ ተከራከርን። እዝቅተኛው ክፍል ውስጥ ስንት ተማሪዎች አሏችሁ? ሐምሳ የሚሆኑ ተማሪዎች አሉን። ከትምህርት ቤት ያገኘኸው ገንዘብ አነሰህ? የለም፣ አላነሰኝም። የለማን መኪና ወስደህ አስረከብኸው? የለም፣ ገና አላስረከብሁትም። እንድትሰጣቸው የሰጡህን ገንዘብ ለሁሉም ሰጠሃቸው? ለግማሾቹ ብቻ ሰጠኋቸው። ለሆቴሉ ክፍል ቀብድ ሰጠህ? አዎ፣ አስር ብር ሰጥቻለሁ። የአሜሪካ መንግስት ለኢትዮጵያ መንግስት ገንዘብ መስጠቱን ሰምተሃል? አዎ፣ ሰምቻለሁ። ገንዘቡን ስትቀበል ደረሰኝ ሰጥኸው? አዎ፣ ሰጥቸዋለሁ። ምሳህን በሳህን ላስቀምጥልህ? እሽ አስቀምጭልኝ። ወይዘሮ አልማ ሹካ፣ ቢላዋ እና ማንኪያ ገዛች። የለም ም ነገ እገዛለኋለች፣ እና ወደ ቤቷ ሄደች። አንድ ብርጭቆ ውሃ ትፈልጋለህ? አሁን አልፈልግም። የሚሰጥህን አረቂ በመለኪያ መለካት ይፈልጋል። አዎ፣ ይመስለኛል። ከአዲስ አበባ የመጣውን ዕቃ መቼ መረከብ ትፈልጋላችሁ? ዛሬ ከሰዓት በኋላ መረከብ እንፈልጋለን። ወጥ ቤት የተቀመጠችዋ ሴትዮ ስሟ ማን ነው? አልማዝ ነው። ከበደ ስምህን አስታወሰው? የለም አላስታወሰውም። የዛሬ ሳምንት ወደ አገራችሁ መሄድ ትፈልጋላችሁ? አዎ እንፈልጋለን። ወይዘሮ አልማዝ ወላጆቿን ጠየቀቻቸው? የለም አልጠየቀቻቸውም። ሆቴል ውስጥ ጥሩ ምግብ ቤት አለ? አዎ በጣም ጥሩ ምግብ ቤት አለ። የሆነው ሆኖ ነገ እኛ ቤት ትመጣላችሁ? የለም፣ ነገ መምጣት አንችልም። ወደ ጎጃም የሚወስደው አውራ ጎዳና ተሰርቷል? የለም ገና አልተሰራም። አገረ ገዥው በጣም ቸር ሰው ይመስሉሃል? አሁን በጣም ቸር ሰው ናቸው። ጠላትህን ትወዳለህ? አልወድም። የትንሣኤ በዓል መቼ ነው? የነገ ሳምንት ነው። ልደት መቼ ነው? በታኅሳስ ሀያ ዘጠኝ ቀን ነው። ዝናቡ ዘንቦ ማብቃቱ ነው? የለም፣ ገና ይዘንባል። ሰዎቹ ሰርተው አበቁ? የለም፣ ገና ይሰራሉ። ስንት አውራ ዶሮዎች አሉህ? አስር የሚሆኑ አሉኝ። በጎዳናው ላይ ሰው ይሄድበታል? የለም አይሄድበትም። እስከ መስከረም የሚያሻግርህ ምግብ አለህ? አዋ አለኝ። በአውራው ጎዳና ላይ ብዙ መኪናዎች አይተሃል? ሰላሳ የሚሆኑ ትልልቅ መኪናዎች ወደ አዲስ አበባ ሲሄዱ አይቻለሁ። ወንድምህ ቸር ሰው በመሆኑ ሰው ሁሉ ይወደዋል። ቸር መሆኑን የሚያውቁ ሰዎች ሁሉ ይወዱታል። ለጠላትህ ቸር ብትሆን ምን ታገኛለህ? ብዙ ወዳጆች አገኛለሁ። ወንዙ በክረምት ያሸጋግራል? የለም፣ አያሸጋግርም። ነረቲቭ ድርሰት ነጋዴው ወደ ጎጃም ለመሄድ መኪናውን ያስጭናል። ማስጫን አልጋው ከተገዛ በኋላ ወዲያው ወደ አቶ ዓለሙ ቤት ለመውሰድ አልተቻለም። ምክንያቱም አቶ አበበ ለጊዜው የሚረዳው ሰው በአጠገቡ ስለሌለ ነው። በማግስቱ አቶ አበበ አልጋውን በመኪና አስጭኖ ወደ አቶ ዓለሙ ቤት ላከው። በመጀመሪያ አቶ ዓለሙ ግማሹን ዋጋ እንደ ቀብድ ከፍሎ ስለነበር የቀረበትን ገንዘብ አልጋውን ሲረከብ ከፈለ። ከዚያ ጊዜ ጀምሮ አቶ ዓለሙና አቶ አበበ በጣም ስለተዋወቁ አቶ ዓለሙ የሚገዛውን ዕቃዎች ሁሉ ከአቶ አበበ ሱቅ ይገዛ ነበር። ከዚህም በላይ ጓደኞቹን ሁሉ እያመጣ ካቶ አበበ ጋር ስላስተዋወቃቸው አቶ አበበ ብዙ ደንበኞች አገኘ። ጥያቄዎች። አቶ አለሙ አልጋውን ወዲያው ለምን አልተረከበም? አቶ አለሙ አልጋውን መቼ ለማግኘት ቻለ? አቶ አበበ አልጋውን በምን ላከው? መጀመሪያ አቶ አለሙ የከፈለው ገንዘብ ምን ይባላል? አቶ አበበና አቶ አለሙ እንዴት ተዋወቁ? አቶ አለሙ እቃውን ሁሉ የሚገዛው ከየት ነበር? አቶ አበበ እንዴት ብዙ ደንበኞች ለማግኘት ቻለ? የቤት ዕቃህን የምትገዛባቸው ሱቆች ስንት ናቸው?